የፌዴራል መንግስቱ ሶስት ዓለም አቀፍ ግብረሰናይ ድርጅቶች ኢትዮጵያ ውስጥ የሚያደርጓቸውን እንቅስቃሴዎች ለሶስት ወራት እንዲያቆሙ መወሰኑን አስታውቋል። ለስድስት ቀናት በኢትዮጵያ ጉብኝት ሲያካሂዱ የቆዩት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት የረድኤት ድርጅቶችን በአድሏዊነት መክሰስ አደገኛ ነው ብለዋል። በሌላ በኩል ትላንት ሐምሌ 27 2013 ዓ ም 157 ሰብአዊ እርዳታ የያዙ የጭነት መኪኖች መቀሌ መግባታቸው የተገለጸ ሲሆን ማርቲን ግሪፊት ሰብአዊ ድጋፍን በተመለከተ በመግለጫው አንኳር መረጃዎችን አንስተዋል። አዲስ ቸኮል ዝርዝሩን ያሰማናል። በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ የሲቪል ማህበረሰብ ድርጅቶች ኤጀንሲ በትግራይ ሲንቀሳቀሱ የነበሩ ሶስት ዓለም አቀፍ ግብረሰናዊ ድርጅቶች የመጨረሻ ውሳኔ እስኪሰጣቸው ድረስ ለሶስት ወራት በኢትዮጵያ የሚያደርጉትን እንቅስቃሴ እንዲያቋርጡ አዟል። እገዳው የተላለፈባቸው የሆላንድ ድንበር የለሽ ሐኪሞች ቡድን ወይም ኤምኤስኤፍ ሆላንድ የኖርዌይ ተፈናቃዮች ምክር ቤት ወይም ኖርዌጂያን ሪፉጅ ካውንስል እና አልማክቶም ግብረሰናዊ ድርጅት ናቸው። ሶስቱም ድርጅቶች የስራ ፈቃድ ያልተሰጣቸውን የውጭ ሀገር ዜጎች ወደ ሀገር ውስጥ አስገብተው ከስድስት ወር በላይ ቀጥሮ በማሰራት የተከሰሱ ሲሆን የሆላንድ ድንበር የለሽ ሐኪሞች ቡድንና የኖሮ የተፈናቃዮች ምክር ቤት ሀሰተኛ መረጃዎችን በማሰራጭ ተከሰዋል። የሆላንዱ ድንበር የለሽ ሐኪሞች ቡድን በተጨማሪነት ፈቃድ ያልተሰጣቸውን የሳተላይት የረዶ መገናኛ መሳሪያዎችን ወደ ሀገር ውስጥ በማስገባት የድርጅቱን ሰራተኞች አፍራሽ ለሆነ አላማ ሲጠቀሙበትና ይዘው ሲንቀሳቀሱ እጅ ከፍንጅ ተይዘዋል ተብሎ የተከሰሰ ሲሆን አልማክቶም ግብረሰናይ ድርጅት ደግሞ ከበጀት አጠቃቀም እና የሰራተኞች አስተዳደር እንዲሁም ከኮቪድ-19 ጥንቃቄ ጋር የተያዙ ችግሮች እንደታዩባቸው የኢትዮጵያ ወቅታዊ ጉዳዮች መረጃ ማጣሪያ መግለጫ ያመለክታል። በትላንትናው እለት ጋዜጣ መግለጫ የሰጡት የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች እና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት ግን በሬዴድ ድርጅቶች ላይ ለህወሓት ያዳላሉ በሚል እየቀረበ ነው ያሉትን ክስ አደገኛ ብለውታል። በሬዲዮ ድርጅቶች ላይ የሚቀርቡ ጭፍን ክሶች ጠቃሚ አይደለም የሚሉት ሚስተር ግሪፊት ከቀረቡ በተጨባጭ ማስረጃዎች ሊደገፉ ይገባቸዋል፣ ካልሆነ ግን አደገኛ ናቸው ብለዋል። በሌላ በኩል የኢትዮጵያ ወቅታዊ ጉዳዮች መረጃ ማጣሪያ 157 የጭነት መኪናዎች በትላንትናው ዕለት መቀሌ መድረሳቸውን አስታውቋል። ተሽከርካሪዎቹ የምግብና ምግብ ነክ ያልሆኑ አስፈላጊ መገልገያዎች መያዛቸውንና ድጋፍን ለማቅረብ ከሚንቀሳቀሱ መንግስታዊ ያልሆኑ ድርጅቶችና የተባበሩት መንግስታት ድርጅት ተቋማት የተገኙ እንደሆነ ጠቁሟል። ለስድስት ቀናት ትግራይን ጨምሮ በኢትዮጵያ ቆይታ የነበራቸው አዲሱ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊትም ለሰብአዊ ድጋፍ የሚሆኑ ግብአቶችን የጫኑ ከባድ መኪኖች መቀሌ መግባታቸውን አረጋግጠዋል። አስተባባሪው የስድስት ቀን ቆይታቸው ማጠቃለያ ላይ በሰጡት ጋዜጣዊ መግለጫ በትግራይ ክልል ሰብአዊ ድጋፍ ለሚያስፈልጋቸው ዜጎች በበቂ ሁኔታ ድጋፍ እያቀረቡ እንዳልሆኑ ገልጸው ለዚህም የእርዳታ ማስተባበሪያ መስመሮች መዘጋትን በመንስኤነት ጠቅሰዋል። በየቀኑ ከመቶ ያላነሱ እርዳታ የጫኑ ተሽከርካሪዎች የረሃብ አደጋ ለተደቀነባቸው በመቶ ሺዎች የሚቆጠሩ የትግራይ ክልል ነዋሪዎች መድረስ እንዳለባቸው የገለጹት አስተባባሪው ለዚህም ቢያንስ ሁለት መንገዶች ክፍት መሆን አለባቸው ብለዋል። ሚስተር ግሪፊት በወመራ በኩል ያለው መንገድ ለማስከፈት ግን አስቸጋሪ መሆኑን አልሸሸጉም። የኢትዮጵያ መንግስት አመራሮች በ በድንበር ይገባኛል ወረራ ፈጽማብኛለች ከሚሏት ሱዳን ጋር በሁመራ በኩል የሚያዋሰነውን መንገድ ለመክፈት ከደህንነት አንጻር የማይቻል መሆኑን በተደጋጋሚ ሲገልጹ የነበረ ነው። ወደ ትግራይ ክልል ዋነኛ የእርዳታ መተላለፊያ የነበረው የአፋር መስመር በቅርቡ ህወሀት ወደ አፋር ክልል ጥቃት መሰንዘሩን ተከትሎ እንደተዘጋ የተዘገበ ሲሆን የእርዳታ አቅርቦቱ እንዲስተጓጎልም ህወሀት እርዳታ በጫኑ ተሽከርካሪዎች ላይ ጥቃት ፈጽሟል ሲል የኢትዮጵያ መንግስት ተደጋጋሚ ክስ ያቀርባል። ይሁንና የተባበሩት መንግስታት ድርጅት የሰብአዊ ጉዳዮችና የድንገተኛ እርዳታ አስተባባሪ ማርቲን ግሪፊት የእርዳታ መስመሮች ማስከፈት በዋናነት መንግስት ኃላፊነት ነው፣ ማለታቸውን አለም አቀፍ መገናኛ ብዙሃን ዘግበዋል። ሚስተር ግሪፊት አሁንም በሰሜን ኢትዮጵያ ከተቀሰቀሰው ግጭት ጋር በተያያዘ በአማራና ና አፋር ክልሎችን በርካቶች መፈናቀላቸውን ገልጸዋል። የተባበሩት መንግስታት ድርጅት በዕለታዊ ሪፖርቱ ላይ እንዳመለከተው ከአማራ ክልል ቢያንስ አንድ መቶ ሺህ ከአፋር ክልል ደግሞ ሰባ ሺህ ገደማ ነዋሪዎች መፈናቀላቸውንና ግጭቱ በዚህ ከቀጠለ ከአፋር ክልል የሚፈናቀሉት ግማሽ ሚሊዮን እንደሚደርሱ አመልክቷል። በአማራ ክልል በኩልም ከትግራይና ና ቤኒሻንጉል ጉሙዝ ጋር በሚዋሰኑ አካባቢዎች ያሉ ድጋፍ ፈላጊዎችን ተደራሽ ለማድረግ የሰላም እጦ ችግር እንደፈጠ እንደተፈጠረ ተመልክቷል። ከግጭት ባሻገር የጎርፍ አደጋ ና የምግብ ዋስትና ጦትም በአማራ ክልል ተጨማሪ ችግሮች ናቸው ተብሏል። በአፋርም ሆነ በአማራ ክልል የተባበሩት መንግሥታት ድርጅት ተቋማት የሚችሉትን እያደረጉ ቢሆንም የአቅሙ ስንነት ግን አለባቸው ብሏል የድርጅቱ ሪፖርት። የተባበሩት መንግሥታት ድርጅት ኢትዮጵያን በተመለከተ ባወጣው ዕለታዊ ሪፖርት በአፋርና ሶማሌ ግጭትም 35 ሺ ሰዎች መፈናቀላቸውን አመልክቷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ድሬዳዋ